የሸራተን አዲስ ሆቴል አስተዳደር ከአንድ መቶ በላይ ሰራተኞችን በአንድ ቀን ከስራ ውጭ ያደረገ፣ የስራ አመራር ቡድኑ ድንገት ያሰናበታቸውን ሰራተኞች የኢንዱስትሪ ሰላምን በማደፍረስ ይከሳቸዋል። የተወሰደው እርምጃ ከህግ ውጭ ነው ሲሉ የሰራተኛው መሪ ይናገራሉ። ከስራቸው የተሰናበቱ ሰራተኞችም የድርጅቱን ክስ ያስተባብላሉ። መለስካቸው አመሃ ዝርዝሩን ይዘዋል። ዛሬ ረፋዱ ላይ በኢትዮጵያ የሰራተኞች ማህበራት ኮንፌዴሬሽን ጽፈት ቤት ሕንጻ ፊት ለፊት በቅጽር ግቢ ውስጥ ከሸረተን አዲስ ሆቴል ከተባረሩት ሰራተኞች መካከል አብዛኞቹ ተሰባስበዋል። የድርጅቱን መሠረታዊ የሰራተኞች ማህበር ሊቀመንበር አቶ ዳዊት ሳሙኤልን እየጠበቁ ናቸው። አቶ ዳዊት የእነዚህን ሰራተኞች አቤቱታ ለኮንፌዴሬሽኑ ጽፈት ቤት ለማሳወቅ ወደ ጽፈት ቤት ገብተዋል። ከጥቂት ደቂቃዎች በኋላ እንዳገኘኋቸው፣ ዛሬ የደረሰውን ሁኔታ እንዲያስረዱኝ ነበር የጠየቅኳቸው። እኔ ሌሊት 11 ሰዓት ተኩል ላይ ሰራተኛው ደውለልኝ ቤት የነበርኩኝ ምንድን ነው ከውጭ ወደ 80 የሚሆኑ የሴኩሪቲ ጋርዶች ከየጭፈራ ቤቱ መጥተው ግቢውን እንደወረሩትና ጠዋት ሰራተኛው ሲወጣ አድሮ የወጣውን ወረቀት እየተሰጠው እና እየተባረረ እንደሆነ ተነገረኝ። ከሌላ ቦታ ከከተማው ውስጥ ያሉ የጭፈራ ቤት ጋርዶች ናቸው ግቢውን እንዲጠብቁ የተደረገው። ፖሊስም አይደለም፣ ምንም አይደለም፣ ማንም የመንግስት አካል አላየ ከዛ በኋላ ስለደረገው ሰራተኛው ለእኔ ደውለልኝ፣ መጣው ስመጣ ሰራተኛው በሙሉ እየታጀበ በፌስታል እቃውን እየያዘ እንዲወጣ ተደረገ። እንግዲህ ከተባረሩ ሰራተኞች አብዛኞቹ 16 ዓመት በላይ እየሰሩ ናቸው። አቶ ግርማ ከበሬ ደግሞ ድርጅቱ የስራ ኮንትራታቸውን በድንገት ካቋረጠባቸው ሰራተኞች አንዱ መሆናቸውን ይናገራሉ። ከዚህ በተጨማሪም በድርጅቱ የሰራተኞች ማህበር የስራ አስፈጻሚ ኮሚቴ አባላቸው በጊዜያዊነትና በቋሚነት በሸረተን ሆቴል ከአስር ዓመታት በላይ ሰርተዋል። ከሥራ የተባረሩት ግን ያለ አንዳጅ ማስጠንቀቂያ ነው። ጨምሮ እንደሚያስረዱትም ምንም አይነት ጥፋት ከዚህ በፊት እንዳልፈጸሙና ከመሥሪያ ቤታቸውም አንድም በጽሑፍ የሰፈረ ወቀሳ ደርሶባቸው አያውቅም። ከድርጅቱ የተባረሩበት ሁኔታ ግን በጣም ያሳዝናቸው መሆኑን ይናገራሉ። የሚያሳዝነው ነገር እንደ ሰው ሞራሊ ተጎድተናል፣ ስብናችን ተነክቷል። ሌላው ክሬሙን ጉልበታችን ያፈሰስንበት ቤት ነው። ሸራተን አዋራ ጠርገን የገባን ሰዎች ነው። ሸራተን ከሸራተን አዲስ በሰው ኃይል ክፍል ዲሬክተር ኤርና ታሞንዶንግና በዋና ስራ አስኪያጁ ዣን ፒየር ማኒጎፍ ፊርማዎች ሐምሌ 23 ቀን 2006 ዓመተ ምህረት ዛሬ ከሥራ ለተባረሩ ከተሰጠው ደብዳቤዎች መካከል አንዱ ከቅርብ ጊዜ ወዲህ ግን በድርጅቱ ውስጥ በማኔጅመንቱና በሰራተኞች መካከል መልካም የሥራ ግንኙነት እየጠፋ የሆቴሉ መልካም ገጽታ እየተበላሸ በአጠቃላይ የኢንዱስትሪ ሰላም እየጠፋ መጥቷል ይላል። በኢትዮጵያ የአሰሪና ሠራተኛ አዋጅ መሠረትም የኢንዱስትሪን ሰላም በሸረተን አዲስ ለመተግበር እንዳልተቻለም ያስረዳል። ማኔጅመንቱም ለነዚህ ችግሮች መንሴና መባባስ ምክንያት የሆኑትን ወገኖች ለመለየት ረዥም ጊዜ የወሰደ ጥናት አድርጎ የተወሰኑ ሰራተኞችን ለይቶ እንዳወጣ፣ ስለዚህ የኢንዱስትሪን ሰላም ለማስፈን ከዛሬ ጀምሮ የሥራ ውሎ እንዲቋረጥ ማኔጅመንቱ የወሰነ መሆኑን እንገልጻለን ይላል ለሰራተኞች ከተሰጡ ደብዳቤዎች አንዱ። የሰራተኛው ሊቀመንበር ግን የኢንዱስትሪውን ሰላም ያደፈረሰ ድርጊት ስለመፈጸሙ የሚታወቅ ነገር እንደሌለ ይከራከራሉ። ምንም እኛ የኢንዱስትሪ ሰላም ማጣቱም ለማህበሩም የተገለጸለን ነገር የለም። ምክንያቱም ምን እንደሆነ ምንም የምናቀው ነገር የለም። ነገር ግን የማቀው ነገር ምንድን ነው? ከመቶ በላይ የሚሆኑ ሰራተኞች የማህበር መሪዎችን ጨምሮ ከስራ እንደታገዱ ወረቀት ተሰጧቸዋል። ሁለተኛ ደረጃ ደግሞ ይህንን ነገርም ማህበሩና ድርጅቱ አንድ ላይ ሆኖ ተመካክሮ ነው የሚሰራው። በህብረት ስምምነቱ መሰረት እንደዚህ አይነት ነገሮች በሚኖሩበት ጊዜ ማህበሩና ድርጅቱ በመና ነጋገር ችግሮችን ይፈታሉ ነው የሚለው ህብረት ስምምነቱ። ይህንን ነገር አላደረጉም፣ አላነጋገሩንም። የምናውቀው ነገር የለም። አቶ ኤፍሬም ካሳሄ ለ15 ዓመታት በሸረትን አዲስ እንደሰሩ ይናገራሉ። አክለውም የሰራተኛ ማህበሩ ከድርጅቱ የሥራ አመራር ጋር በመሆን የህብረት ስምምነቱን ለማሻሻል ጥሩ ምክክር ላይ እንደነበሩ እንደሚያውቁና ይህ እርምጃ ግን በተቃራኒው ዱብ እዳ እንደሆነባቸው ያስረዳሉ። ምንም በማናውቀው ጉዳይ ነው ይሄ ነገር የደረሰበት። ምንም የደረሰን ማስጠንቀቂያም ነገር የለም። ያጠፋነውም ነገር ግልጽ አይደለም። አጠፉ ብለው ያሉትም ነገር በተለይ ደብዳቤው ላይ የሚገልጸውም ኢንዱስትሪን ሰላም በመንሳት በማደፍረስ ነው ሰራተኛ ማህበሩ ኮሌክቲቭ አግሪመንት አሜንድመንት ፕሮሰስ ላይ ነው ያለው። ድርድሩ በጥሩ ሁኔታ ላይ ነው እየሄደ ያለው። ባልተፈቀደ ቦታ ግን ወረቀት ለጥፋችኋል። ማነሳሻ መቀስቀሻ፣ ምንም ነገር ምንም የተለጠፈ ነገር የለም። ምንም ነገር የተለጠፈ ነገር የለም። የመሰረታዊ ሰራተኛ ማህበሩ ሊቀመንበር አቶ ዳዊት ሳሙኤል ይህ ህገወጥ አሰራር መሆኑንና እሳቸውም ለሰራተኛው ችግር መፍትሄ ለማግኘት አቅማቸው የሚፈቅድላቸው ወደ ፌዴሬሽኑ መሄድ እንደሆነ ይናገራሉ። የሸረተን አዲስ ዋና ስራ አስኪያጅን ሚስተር ዣን ፔር ማኒጎፍን በጉዳዩ ላይ ለማነጋገር ወደ ቢሮቸው ስልክ ደውዬ ነበረ። ስማቸውን ሊገልጹልኝ ያልፈቀዱ ጸሐፊያቸው እሳቸው እንደማይገኙ ገልጸውልኝ፣ በአሁኑ ጊዜ ግን ስለ ጉዳዩ ምንም አይነት መግለጫ ለመስጠት እንደማይችሉ ነገሩኝ። የሰው ኃይል ክፍሉን ኃላፊ ለማናገር ብጠይቅም ከዋና ስራ አስኪያጁ ሌላ በዚህ ጉዳይ ላይ ማንም መግለጫ ሊሰጥ እንደማይችል አስረዱኝ። በአካል ተገኝቼ ለማነጋገር ብጠይቅ ከዚህ የተለየ መልስ እንደማይሰጠኝ ጸሐፊው ገልጸው አሰናብተውኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ